You're with SBS Radio. Find more great stories in your language at sbs.com.au. The coronavirus <laughs> has <laughs> been a great time for the people who have been in መደበኛ ምርመራቸውን እያቋረጡ በመሆኑ በጤና ባለሙያዎች በኩል ህክምና ምርመራቸውን እንዳያስተዋግሉ ምክረ ሐሳቦች እየተሰጡ ነው። ከኮሮና ቫይረስ ቀውስ ጋር ተያይዞ ስር የሰደደ ህመም ያለባቸው ህሙማን ማኅበራዊ ርቀትን ለመጠበቅ ተጨማሪ ጥንቃቄ ለማድረግ ሲሉ በርካቶች ሐኪሞች ዘንድና ወደ ፓቶሎጂ ማዕከላት ከመሄድ እየተቆጠቡ ነው። ይሁንና የጤና ባለሥልጣናት በተለይም ስር የሰደደ ህመም ያለባቸው ግለሰቦች ሐኪሞቻቸውን ከመጎብኘትና የፓቶሎጂ ምርመራም ከማድረግ ወደ ኋላ እንዳይሉ እያሳሰቡ ነው። አይነት አንድ የስኳር ህመም ያለባት ዳርሺኒ አይትን የቫይረሱ ፍርሃት የሐኪም ቀጠሮቿ ላይ ለመገኘት እንድታምነታ ያደረጋት መሆኑን ገልጣለች። ለዚህ አይነቱ የውሳኔ መዋለል የተጋለጠችው ዳርሺኒ ብቻ ሳትሆን በሺዎች የሚቆጠሩ አውስትራሊያውያን መደበኛ ምርመራቸውን አስተጓጉለዋል። የፓቶሎጂ መስክ ባለሙያዎች እንደገለጡት ከሆነ 40 ፐርሰንት ወይም 60 ሺህ ያህል በሽተኞች ያህል በቀን ከምርመራቸው ርቀዋል። መደበኛ ምርመራዎች በተለይም እንደ ስኳርና የልብ ህመም ላለባቸው ጤናቸውን ለመቆጣጠር በጣሙን ወሳኝ መሆኑም ተነግሯል። ወይዘሪት አይትን ለተወሰኑ ጊዜያት ከመደበኛ ምርመራዎቿ ገለል ብትልም ጥቂት ዘግይታም ቢሆን ግና ለምርመራ ስለ መሄዷ ስትናገር ሄጄ በዛ ያሉ የደም ምርመራዎችን በተከታታይ አድርጊያለሁ። ሁሉም መልካም ነበር። የሕክምና ጣቢያዎች በጣም ጥሩ የሆነ የሥነ ንጽሕና እርምጃዎች ይተገብሩ ነበር። እናም ስጋቴ ቀሎልኛል ብላለች። ዶክተር ዴብራ ግራቢስ የአውስትራሊያ ሮያል ፓቶሎጂስቶች ኮሌጅ ዋና ሥራ አስፈጻሚ በበኩላቸው ክሊኒኮችና የፓቶሎጂ ማዕከላት እጅጉን የተሟላ ጥንቃቄዎችን እንደሚያደርጉ አመላክተዋል። አክለውም ለሰዎች ልናረጋግጥ የምንሻው ምንድን ነው? ተገቢና የተሟላ ጥንቃቄ እንዳለ ነው። እንዲህ ለመሳሰሉ የጤና ምርመራዎችን ለማድረግ መሄድና መመርመር እንደምትችሉም መንግሥት እየገለጠ ነው። አብዛኛዎቹ ሐኪሞችና የፓቶሎጂ ማዕከላት የመተንፈሻ አካል ችግሮች ያሉባቸው ያም ማለት ምናልባትም ኮቪድ-19 ሊያገኛቸው ይችል ይሆናል ብለው የሚያስቧቸውን ህመምተኞች ከሌሎች ህመምተኞች እንደሚለዩ እንረዳለን በማለት የጤና ምርመራ ማድረግ የሚገባቸው ሰዎች ከማመንታት ተቆጥበው መደበኛ ምርመራዎቻቸውን እንዲያከናውኑ ያበረታታሉ። ወደ ክሊኒኮችና ፓቶሎጂ ማዕከላት ለመሄድ ስጋት ያለባቸው ሰዎች ለምርመራ ከመሄዳቸው በፊት ደውለው ስለሚወስዱት የጥንቃቄ እርምጃዎች ማጣራት ይችላሉ። ህሙማን የቴሌ ጤና አማራጮችንም በመጠቀም የሐኪም መድኃኒት ማዘዣ የመሳሰሉትን በዲጂታል መልኩ እንዲላክላቸው የመጠየቅ አማራጭ መንገድም አላቸው። ይሁንና የደም ምርመራን የመሳሰሉ በአካል መገኘትን ግድ ለሚሉ ምርመራዎች ወደ ክሊኒኮች ወይም የፓቶሎጂ ማዕከላት መሄድ ለኮሮና ቫይረስ የመጋለጡ ሁነት እጅጉን አነስተኛ መሆኑን የጤና ባለሙያዎች ምክረ ሐሳባቸውን ይለግሳሉ። የአውስትሬሊያ ምክትል የሕክምና ኃላፊ መኮንን ኒክ ኮትስወርስ የኮቪድ-19 ተላላፊነት መጠን እየቀነሰ መሆኑንና ወደ ፓቶሎጂ ማዕከላት መሄዱንም ሲያበረታቱ አውስትራሊያውያን አሻቅቦ የነበረውን እንዲያሽቆለቆል በማድረጋችሁ ሳቢያ የፓቶሎጂ ምርመራ ስታደርጉ በኮቪድ-19 ከተያዘ ሰው ጋር የመገናኘቱ አጋጣሚ በጣሙን ዝቅ ያለ ነው ብለዋል። ስር የሰደደ ህመም ያለባቸው ሰዎች መደበኛ የጤና ምርመራቸውን ማቋረጡ የከፋ ሁነት ሊፈጥር ይችላል። ምንም እንኳን ሰዎች ጤንነት ቢሰማቸውም፣ የጤና ባለሙያዎቻቸው የተወሰኑ ለውጦች መኖርና አለመኖራቸውን ሊያረጋግጡት የሚችሉት እነሱ ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረ ገጻችንን ኤስቤስ ኮም Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.